ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናመሻችሁ አድማጮች ለቱ ሐሙስ ሚያዝያ 9 2006 ዓ ም ከዋሽንግተን ዲሲ አስተናጋጆቻችሁ ቆንጅታየና አዲሱ አበበነን። የደቡብ ሱዳን ፕሬዝዳንት ሳልቫኪር ለአንድ ቀን አዲስ አበባ ደርሰው ተመለሱ የምሽቱ አብይ ርዕስ ይሆናል። ከመጽሔት ዘገባዎች ደግሞ ና ስራውን ሲጀምር ማስፈራሪያ ነበረ። ብታቆም ይሻላል፣ እንገናኛለን የሚሉ በአካልን እየመጡ ያናግሩን ነበር። የተሰረዘው የጸረ ግብረ ሰዶም ጉዞ አዘጋጅ የነበረው ማህበረ ወይንዬ ሰብሳቢው መምህር ደረጀ ነጋሽ ከሰጡን ቃል የተወሰደ ነው። ዘገባ ይኖረናል። የኢትዮጵያው ፓትርያርክ ግብፅን እንዲጎበኙ የተጋበዙት በህዳሴ ግድብ ጉዳይ ይሆን? አይደለም ጉዳዩ ከተነሳ መልሱ ግልጽ ነው ብለዋል። ዘገባ አለ። የኢትዮጵያ የጦር ኃይል ከአፍሪካ ትልቁ መባሉም ለመጽሔት ክፍለ ጊዜ ከያዝነው ዘገባ ውስጥ ነው። በኬንያ ጸጥታ አሰሳ የተጠመዱት ኢትዮጵያውያንና ሶማሊያውያን ስደተኞች ለሁለተኛው አጋማሽ ዘገባ ተቀናብሮባቸዋል። አብራችሁን አምሹ። በምዕራብ አፍሪቃ በተዛመተው የኢቦላ ወረርሽኝ የሞተው ሰው ቁጥር ቢያንስ አንድ መቶ ሰላሳ አምስት መድረሱን የዓለም የጤና ድርጅት ደብልዩ ኤች ኦ አስታውቋል። ደብልዩ ኤች ኦ በዛሬ ሐሙስ መግለጫው እንዳስታወቀው የጊኒ የጤና ጥበቃ ሚኒስቴር በጠቅላላው 122 ሰዎች መሞታቸውን ይፋ አድርጓል። የላይቤሪያ የጤና ጥበቃ ባለሥልጣናት ደግሞ 13 ሰዎች ሞተዋል ብለዋል። በጊኒ በላይቤሪያና በሴራሊዮን ከሁለት መቶ በላይ ሰዎች ቫይረሱ እንዳለባቸው ተረጋግጧል ወይም ጥርጣሬ መኖሩን ባለስልጣናት ያደረጉት ምርመራ እንዳመለከተ የዓለም የጤና ድርጅት አስታውቋል። ማሊ ውስጥ ቫይረሱ እንዳለባቸው የተጠረጠሩ የስድስት ሰዎች የምርመራ ውጤት በእርግጥ በሽታው እንዳለባቸው አሳውቋል። ዛሬ ሐሙስ ሕዝቡ ድምፁን እየሰጠ ባለበት የአልጄሪያው ፕሬዚዳንታዊ ምርጫ የወቅቱ መሪ አብዱል አዚዝ ቡተፍሊካ ከስድስቱ እጩዎች አንዱ መሆናቸው ታውቋል። የጤንነታቸው ሁኔታ የማያወላዳ በመሆኑ የምረጡኝ ዘመቻቸውን በወጉ ባ አካሄዱም የ77 ዓመቱ ቡቴፍሊካ ግን ለአራተኛ ጊዜ የመመረጥ እድላቸው የበረታ ነው ተብሏል። ይሁንና ከቀድሞ ጠቅላይ ሚኒስትር አሊ በንፊት የሚገጥማቸው ፉክክር በቀላሉ እንደማይታይም ይነገራል። በወንበር እየተገፉ ዛሬ ሐሙስ ወደ አንድ የአልጀርስ የምርጫ ጣቢያ የሄዱት ፕሬዚዳንት ቡቴፍሊካ ድምፃቸውን ሰጥተው ተመልሰዋል። በወቅቱ ምንም የተናገሩት ነገር ባይኖርም ፊታቸው ላይ ፈገግታ የሚታይባቸው ሚስተር ቡቴፍሊካ በአንድ የቤተሰብ አባል በሚገፋው ወንበር ላይ ሆነው የእጅ ሰላምታ ለሕዝቡ አሳይተዋል። በዚሁ ወቅት በርካታ ሴቶች ፕሬዚዳንቱን በእልልታ ሸኝተዋቸዋል። ባለፈው ዓመት በስትሮክ የተመቱት ፕሬዚዳንት ቡቴፍሊካ የድካም ምልክት ቢታይባቸውም ንቁ መሆናቸውን ግን ገጻቸው ላይ ይነበባል። የአልጄሪያው ፕሬዚዳንታዊ ምርጫ ያለምንም እንከን በአምሳ ሺህ የአገሪቱ ድምፅ መስጫ ጣቢያዎች እየተካሄደ ሲሆን የአገር ግዛት ሚኒስትሩ ታይብ ቤላዚም በልዩ ልዩ ቦታዎች ያሉ የድምፅ ሰጪዎችን ቁጥር በንባብ አሰምተዋል። ናይጄሪያ ውስጥ አንድ መቶ ሰባት ሴት ተማሪዎች በታጣቂዎች የታገቱበት ትምህርት ቤት ዲሬክተር አብዛኞቹ ተማሪዎች ተገኝተዋል ሲል ወታደራዊው መንግስት ያወጣውን መግለጫ ተቃወሙ። የናይጄሪያው የጋራ መረጃ ማዕከል በትናንት መግለጫው ስምንት ተማሪዎች ብቻ ናቸው ያልተገኙት ሲል ገልጾ ነበረ። ተማሪዎቹ የሚማሩበት የቦርኖ ትምህርት ቤት ዲሬክተር ግን ዛሬ ሐሙስ ለአሜሪካ ድምጽ በሰጡት ቃል የወታደራዊው መግለጫ ትክክል አይደለም ብለዋል። እስካሁን የተለቀቁት አስራ አራት ተማሪዎች ብቻ ናቸው ብለዋል ዲሬክተሯ። ለገታው ኃላፊነት የወሰደ ወገን ስለመኖሩ እስካሁን የተሰጠ መግለጫ የለም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በዩክራይን ጉዳይ የሚመክር ስብሰባ ጄኔቭ ውስጥ ተጀመረ። ሩሲያ የዩክራይንን ቀውስ ስለማባባሷ ዩናይትድ ስቴትስ ሁኔታውን በአንክሮ እንደምትከታተልም ተገለጠ። በጄኔቭ ስብሰባ የራሷ የዩክራይን የሩሲያና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትሮች እንደሚካፈሉም ታውቋል። ሩሲያ የዩክራይንን ሰላም በምታናጋበትና ሉዓላዊነቷንም በምትዳፈርበት ጊዜ ሁሉ ዋጋ ትከፍላለች ሲሉ ፕሬዚዳንት ባራክ ኦባማ ትናንት ረቡዕ ከሲቢኤስ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ተናግረዋል። ይሁንና ሩሲያ ጦርነት ትሻለች ብለው እንደማያምኑም ገልጠዋል። ሞስኮ በበኩሏ ዩክራይን ውስጥ ያሉ የሩሲኛ ተናጋሪዎችን መብት የማስከበር ግዴታ አለብኝ ብላለች። የዩክራይኑ አመራርም እዚያ የሚገኙ አፍቃሪ የሩሲያ ወገኖችን መብት መጋፋቱን ሞስኮ ትቃወማለች። ከፍተኛው የተባበሩት መንግስታት ድርጅት የሰብአዊ መብት ባለሥልጣን ኢቫን ሲሞኖቪች ለጸጥታ ጥበቃ ምክር ቤት እንዳስታወቁት ቡድናቸው ሁለት ጊዜም ወደ ዩክራይን ባደረገው ጉዞ በሩሲኛ ተናጋሪዎች ላይ የደረሰ አንዳችም በደል ወይም መገለል አላጋጠማቸውም። ሞስኮ ግን ይህን የተባበሩት መንግስታት ሪፖርት ወገንተኛ ወይም አድላዊ ብለዋለች። በሌላ ዜና በዚያው በዩክሬን ውስጥ ላለው አለመረጋጋት ተጠያቂው ራሱ መንግስት ቢሆንም ሩሲያ ግን ወታደሮቿን ወደዚያች ሀገር አትልክም ሲሉ ፕሬዚደንት ቭላዲሚር ፑቲን አስታውቀዋል። የሩሲያው ፕሬዚደንት ፑቲን ይህን የተናገሩት ዛሬ ሐሙስ በተካሄደ የራዲዮ ላይ ውይይት ነው። በዩክሬን መንግስትና በምዕራባውያን ላይ ቁጣ የተቀላቀለበት ነቀፋ ያሰሙት ፑቲን ጄኔቫ ላይ የታቀደው የአራት ወገኖች ውይይት ለዩክሬኑ ቀውስ አንድ መላ ያበጅ ይሆናል የሚል ተስፋም ፈንጥቀዋል። በአሁኑ ወቅት ዩክሬን ውስጥ አንድም የሩሲያ ወታደር የለም ያሉት ፕሬዝደንት ፑቲን በተቃውሞ ላይ ያሉት በሙሉ የዚያው ሀገር ዜጎች ናቸው ብለዋል። የአውስትሬሊያው ጠቅላይ ሚኒስትር ቶኒ አቦት የጠፋውን የማሌዥያ አውሮፕላን ለማግኘት በሮቦት በሚመራ ባህር ሰርጓጅ መርከብ የተጀመረው አሰሳ በሳምንት ጊዜ ውስጥ ይጠናቀቃል አሉ። ለዎል ስትሪት ጆርናል ቃላቸውን የሰጡት ሚስተር አቦት ባህር ሰርጓጁ መርከብ በሳምንት ጊዜ ውስጥ አንዳች ውጤት ካላሳየ ባለስልጣናት ሰብሰብ ብለው ሲያበቁ ሌላ ዘዴ መፈለግ ይኖርባቸዋል ብለዋል። ቀደም ሲል የዩናይትድ ስቴትስ ባህር ኃይል ባለስልጣናት በሰጡት ቃል መርከቡ በአሁኑ ወቅት ፍለጋው የሚሸፍነውን 600 ስኩዌር ኪሎ ሜትር ለማዳረስ እስከ ሁለት ወር ይፈጅበታል ሲሉ ማስጠንቀቃቸው ይታወሳል። ይህ በእንዲህ እንዳለ ባህር ላይ የሚንሳፈፉ የቦይንግ ሰባት ሰባት ሰባት ጄት አውሮፕላን ስብር ባሪዎችን ለማግኘት በዛሬው ዕለት 12 አውሮፕላኖችና 11 መርከቦች መሰማራታቸው ተገልጧል። የአውስትሬሊያ ባለሥልጣናት ግን ይህ የዛሬው ጅምር ዳር አይደርስም ይላሉ። ምክንያት አውሮፕላኑ ከጠፋ ካለፈው አምስት ሳምንታት ጀምሮ አንዳች የተገኘ ነገር ባለመኖሩ ፍለጋውን እያስተባበረ ያለው የአውስትሬሊያው ቡድን እንደገለጠው አንዳንድ ውስብስብ የቴክኒክ ችግሮች ጉዳዩን እንዳጓተቱት ገልጠዋል። በመጨረሻም ትናንት ረቡ ከሰጠመችው የደቡብ ኮሪያ ጀልባ የጠፉትን 282 ሰዎች ለማግኘት ዋናተኞች ፍለጋቸውን ቀጥለዋል። የወደብ ጥበቃ ባለስልጣናት ዛሬ ሐሙስ እንዳስታወቁት የሟቾች ቁጥር እንደሚጨምር የሚጠበቅ ቢሆንም እስካሁን ግን ዘጠኝ ሰዎች መሞታቸው ተረጋግጧል። አሁንም እየተካሄደ ባለው ፍለጋ ደግሞ 179 ሰዎች በህይወት ተገኝተዋል። እጅግ ቀዝቃዛ በሆነው ባህር ውስጥ በህይወት የተረፈ ሰው ለመኖሩም አጠራጣሪ ነው ተብሏል። የደቡብ ኮሪያ የደህንነትና የህዝብ አስተዳደር ሚኒስትር ካንግ ቢዮን ኪዩ የሰጠመችውን ጀልባ ከባህር ውስጥ ለማንሳት ሙከራ ይደረጋል ብለዋል። ጉጆጋ ሞዱ 555 ዋናተኞች ናቸው የተሰማሩት። ጎታች መሳሪያዎች ደግሞ ሶስት ተመድበዋል። አንዱ ጠዋት፣ ሁለቱ ደግሞ ማታ ይደርሳሉ ነው ያሉት ሚኒስትሩ። መንግስት ፍለጋውን አጓቷል የሚሉ ቤተሰቦችም ቁጣ እያሰሙ መሆናቸው ታውቋል። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። አድማጮች በ25 እና በ22 ሜትር ባንድ የሚተላለፈው የዛሬ ሐሙስ ምሽት ፕሮግራማችን እየተከታተላችሁ ነው። የምናስተናግዳችሁ ደግሞ አዲሱ አበበና ቆንጂት ታዬ ነን። ኬንያ ውስጥ ያሉ ኢትዮጵያውያን ስደተኞች እንግልትና ወከባ እየደረሰባቸው መሆኑን ይናገራሉ። በኋለኛው አጋማሽ ከምናቀርበው ዝግጅት ውስጥ አንዱ ይሆናል። በእስር ላይ ከሚገኙት የአንዲቱን ድምፅ ልናሰማ ነበር እንዳልነው፣ በኋላ በዘገባው ላይ እናሰማቸዋለን። እና ሁለተኛው የፕሮግራማችን አጋማሽ ታዲያ ዛሬ ሳይንስና ሕይወት የምሽቱ መደበኛ ነው። የእናንተ አስተያየቶችም ተካተዋል። አሁን አብይ ርዕስ የደቡብ ሱዳን ፕሬዚደንት ሳልቫ ኪር ዛሬ በአዲስ አበባ የአንድ ቀን ጉብኝት አድርገው መመለሳቸው ተነግሯል። በሌላ በኩል ታጣቂ ወጣቶች በጆንጊሌ ክፍለ ግዛት ዋና ከተማ በቦር በሚገኘው የተባበሩት መንግሥታት ቅጽር ግቢ ውስጥ የተጠለሉ ሲቪሎችን እንዳጠቁ ባለስልጣናት አስታውቀዋል። በዚህ ላይ የተጠናቀሩ ዘገባዎች ደርሰውናል። ሶሎሞን ክፍሌ ያቀርበዋል። ፕሬዚደንት ሳልቫኪር በዚህ አጭር ጉብኝታቸው ወቅት ከኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር ተገናኝተው መነጋገራቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ አሁን ቅርብ ጊዜ በስልክ አረጋግጠውልኛል። ቀደም ሲል የወጡ ዘገባዎች ፕሬዚደንቱ ከአፍሪካ ሕብረት ኮሚሽን ሊቀመንበር ንኮሳዛና ድላሚኒ ዙማ እና ከኢጋድ ልኡካን ጋር ተገናኝተው እንደሚወያዩ ይጠበቃልም ተብሎ ነበር። ኢጋድ በአዲሲቷ ሀገር የተቀሰቀሰውን ደም አፋሳሽ ግጭት ማብቃት በሚቻልበት መንገድ ላይ ፕሬዚደንት ኪርንና ምክትላቸውን ሪክ ማቻርን እያደራደረ መሆኑ ይታወቃል። የሳልቫኪር ዋና ጉብኝት ዓላማም በዚሁ የሰላም ንግግር ሂደት መቀጠል ላይ ያተኮረ ሆኖ የሁለት ወገኖች ድርድር ለሚያዝያ 15 ቀን 2006 ዓ.ም መቀጠሩ ተገልጿል። ሳልቫኪር ከጠቅላይ ሚኒስትርና የኢጋድ ሊቀመንበር ኃይለማርያም ደሳለኝ ጋር በተወያዩበት ወቅት የታላቁን ህዳሴ ግድብ ግንባታ አስመልክቶ ደቡብ ሱዳን ከግብፅም ሆነ ከሌላ ማንኛውም ሦስተኛ ወገን ጋር በኢትዮጵያ ላይ ጥቃት ለማድረስ ምንም አይነት ምስጢራዊ ስምምነት እንዳልገባችና እንደማትገባ ማረጋገጣቸውን አምባሳደር ዲና ሙፍቲ ጨምረው ገልጸውልኛል። ፕሬዚዳንት ኬር መንግስት ለመገልበጥ እያሴረ ነው ሲሉ ምክትላቸውን ማቻረን ከከሰሱ ካለፈው ታህሳስ ወዲህ ደቡብ ሱዳን እየታወከች መሆኑ ይታወቃል። ግጭቶችም ከ10 ሺህ በላይ ሕይወት ማጥፋታቸውና በተባበሩት መንግስታት ግምት አንድ ሚሊዮን ዜጎችን አፈናቅለዋል። ሁለቱ ተቀናቃኝ ወገኖች ከሦስት ወራት በፊት በኢጋድ ሸምጋይነት አዲስ አበባ ላይ ባካሄዱት የሰላም ንግግር ግጭቶችን ለማቆም ስምምነት የተፈራረሙ ቢሆንም ውጊያው አሁንም እየተካሄደ ነው። በዛሬው ዕለት ለምሳሌ ታጣቂ ወጣቶች በጆንግሌ ክፍለ ግዛት ዋና ከተማ በቦር በሚገኘው የተባበሩት መንግስታት ቅጽር ግቢ ውስጥ የተጠለሉ ሲቪሎችን እንዳጠቁ ባለሥልጣናት አስታውቀዋል። የደቡብ ሱዳን ተቃዋሚ ኃይሎች ቃል አቀባይ ጄምስ ጋትዴት ዳክ እንደገለጹት ታጣቂዎቹ ወጣቶች ቦር ባለው የዓለሙ ድርጅት ግቢ ወረራ አካሂደው በዚያ በተጠለሉ ሲቪሎች ላይ ጭፍን ተኩስ ከፍተዋል። ይህ እጅግ አሳዛኝ ድርጊት ነው። የጥቃቱ ሰለባዎች በአብዛኛው ደግሞ ሴቶችና ሕጻናት ናቸው። ይህን መሳሪያ በሌላቸው የውሃ ሲቪሎች ላይ የተፈጸመ አረመናዊ ጥቃትና ፍጅት በከፍተኛ ደረጃ እናወግዛለን። በዛሬው ጥቃት ምን ያህል እንደተገደሉና እንደቆሰሉ ግን እስካሁን ግልጽ መረጃ የለም። በተባበሩት መንግስታት ለደቡብ ሱዳን የሰብአዊ እርዳታዎች ጉዳይ ኃላፊው ቶቢ ላንዘር በትዊተር አማካይነት በሰጡት መግለጫ በጥቃቱ ክፉኛ አዝነናል ብለዋል። ከአራት ወራት በፊት በደቡብ ሱዳን ግጭቱ ከተቀሰቀሰ በኋላ ሀገሪት ውስጥ በሚገኙ የተባበሩት መንግስታት ቅጽር ግቢዎች በአስር ሺዎች የሚገመቱ ሲቪሎች ተጠልለዋል። የመንግስቱ ወታደራዊ ቃል አቀባይ ኮሎኔል ፊሊፕ አጉየር ስለ ዛሬው ሊመረመር የሚገባው ተቀባይነት የሌለው ስላሉት ጥቃት መስማታቸውን ዝርዝሩ እንደሌላቸው ግን ተናግረዋል። ኤስፒኤልኤ በመባል የሚታወቁት የመንግስቱ ኃይሎች ደግሞ ከትላንት በስቲያ በአማጽያን ውድ ወደ ወደቀችው ቁልፍ ከተማ በዛሬው እለት እያመሩ መሆናቸውንም ፊሊፕ አጉዌር አክለው ተናግረዋል። የኤስፒኤልኤ ኃይሎች ወደ ቤንቲው ከተማ እየተቃረቡ በመሆናቸው ሽምቅ ተዋጊዎቹ በማንኛውም ጊዜ ለቀዋት ይወጣሉ። ቤንቱይ የዩኒቲ ስቴት ዋና ከተማ ስትሆን ዋና ከሚባሉት የነዳጅ ዘይት አምራች ክልሎች ውስጥ ትገኛለች። ኢትዮጵያ ውስጥ ሊካሄድ ታስቦ የነበረው ጸረ ተመሳሳይ ፆታ ግንኙነት ሰልፍ እንደቀረ ይታወቃል። ለምን እንደቀረ እንዲያብራሩልን በሰላማዊ ሰልፉ ለመሳተፍ ተፋቅዶ የነበረው ማህበረ ወይንዬ ሰብሳቢ መምህር ደረጀ ነጋሽን አነጋግረናል። የተመሳሳይ ፆታ ወሲብ ምሕረት የማይደረግለት ወንጀል እንዲሆን ሕግ ይወጣል ተብሎ የነበረውም ችላ የተባለ ይመስላል። አዳነች ፍሳሐዬ መምህር ደረጀ ነጋሽን አነጋግራለች። ቀጥሎ ይቀርባል። አዲስ አበባ ውስጥ የተመሳሳይ ፆታ ግንኙነትን በመቃወም ሊካሄድ የነበረውን ሰልፍ ያስቀረው መንግስት እንደሆነ ባለሥልጣኖች መግለጻቸውን አሶሽትድ ፕሬስ የዜና አገልግሎት ዘግቧል። በተመሳሳይ ፆታዎች መካከል የሚደረግ ወሲብ ምህረት የማይደረግላቸው ወንጀሎች ውስጥ እንዲፈረጅ ታስበው የነበረው እቅድ እንደቀረም የኢትዮጵያ መንግሥት ቃል አቀባይ አቶ ሬድዋን ሁሴን እንደተናገሩ የዜናው አገልግሎት ጠቁሟል። የተመሳሳይ ፆታ ግንኙነት ከባድ ወንጀል አይደለም አንዳንድ ሰዎች የሚሉትን ያህልም አልተስፋፋም። ኢትዮጵያ ውስጥ ወንጀል እንደሆነ ይታወቃል። የስራት ቅጣትም ተደንግጎበታል። መንግስት ያለው የቅጣት ህግ በቂ ነው ብሎ ያምናል ሲሉ አቶ ሬድዋን ሁሴን እንደተናገሩ አሶሺየትድ ፕሬስ የዜና አገልግሎት ጠቁሟል። ጸረ ተመሳሳይ ጾታ ግንኙነት ሰልፍ ለማካሄድ አቅዶ ከነበሩት ማህበራት አንዱ ማኅበረ ወይንዬ ሰብሳቢ መምህር ደረጀ ነጋሽ በበኩላቸው ሰልፉ የቀረበትን ምክንያት እንደማያውቁ በማብራራት ጀምራሉ። ሰልፉን ትክክለኛ የቀረበትን ነገር አላወቁም። ወረቀቱን የአዲስ አበባ ወጣቶች ፎረም ነው የያዙት። አንድ ወረቀት ነው የሚሰጠን ለሁለታችንም ቢሆን ስናስገባም በአንድ ወረቀት ስለሆነ ያስገባ ነው። ሁለት ማህተም ሁለት ፊርማ አርገን እኔ ያስገባ ነው እና እነሱ እጅ ነው እነሱ ናቸው ለእኔ ያስረዱኝ። ነገር ግን ከቤተ ክህነት ማን እንደወከላቸው የማይታወቁ ወደ አምስት የሚሆኑ ሰዎች አቶ ማርቆስ ጋር እንደሄዱ እዛው የነበሩ ሰዎች ነግረውኛል። እና ማህበሩን ህጋዊ ማህበር አይደለም የታገደ ማህበር ነው የመሳሰለውን ነገሮች ሲያነሱ እንደነበር ተረድቻለሁ። ሊሄዱም ሲሉ ሲንቀሳቀሱም ሰዎች እየደወሉልኝ ነበረ። ሀሙስ እኔ ፕሬስ ኮንፈረንስ እየሰጠን በነበርንበት ሰዓት ለሀገር ውስጥና ለውጭ ሀገር ዜጎች ጋዜጣዊ መግለጫ እየሰጠን በነበርንበት ሰዓት ወደዛ እየሄዱ እንደነበረ ነግረውኛል። ትክክለኛውን ይህን እንግዲህ በምን ምክንያት እንደቀረ በተለይ አቶ ማርቆስ ናቸው ይህንን መልስ ሊሰጡ የሚችሉት። የውይይት መድረኩም ሆነ ሰላማዊ ሰልፉ እንደማይካሄድ ነው ከአዲስ አበባ ወጣቶች ፎረም ሰብሳቢም እና ከኮሚቴ አባላት የተነገረ። አቶ ማርቆስ ማን ናቸው? የፍቃድ ክፍል ሰጪ ኃላፊ ናቸው። ሁለት ቡድኖች ነበራችሁ ያዘጋጃችሁት ማለት ነው ሰልፉን ለማድረግ ያስባችሁት? ሁለት ቡድኖች ማንና ማን? እኛን ጥያቄውን ያቀረብ ነው እኛን ያው ከዚህ በፊትም ሲዲዎችን እኔ ሰርቻለሁ። በማህበራዊ ንጊ አስተባባሪነት አምና ሰኔ ሀያ ሶስት ሁለት ሺ አምስት እንደ ኢትዮጵያን አቆጣጠር የተለያዩ የሀይማኖት አባቶች ባሉበት የተመረቀና በሁለት ሺ ሶስት ደግሞ ዮሴፍ የማነ ብርሃን የሚባለውን በምስራቅ አፍሪካ ግብረ ሰዶምን ያስፋፋ የነበረውን ልጅ ቃለመጠየቅ አቅርቤ የነበርና አሁንም ጥያቄ በደብዳቤ ያቀረብ ነው እኛንን የአዲስ አበባ ወጣቶች ፎረም ይሄን ሀሳብ ተቀብሎ በጋራ በመሆን ጥያቄውን አቀረብንና ፍቃድ የሚያገኘ ነው። በእንደዛ አይነት መልኩ ነው። የዚህ የተመሳሳይ ጾታ ግንኙነት ያላቸውን ሰዎች በመቃወም ሰልፍ ልታካሄዱ የነበረበት ምክንያት ምንድን ነው? ምንድን ነው ያነሳሳችሁ? እኔ እንግዲህ መጀመሪያውንም በገዳማ ታሪክ ፊልም እየሰራሁ እያለ ዮሴፍ የማነ ብርሃን የሚባል ኤርትራዊ ስደት ካምፕ ስጠይቀው ቪሲዲ ላይ ለአርባ አንድ አመታት የስድስት ስልሳ ስድስት አባል እንደነበረ ግብረሰዶምን በምስራቅ አፍሪካ እንዳስፋፋ ጉዳዩ ስር እንደሰደደ ነገረኝ እሱንም ቃለ መጠየቅ መንግስትም የሃይማኖት አባቶችም ህብረተሰቡም ትኩረት ይስጡበት ብዬ በሁለት ሺ ሶስት አመተ ምህረት እንደ ኢትዮጵያውያን ዘመን አቆጣጠር ቪሲዲውን ሰራው ከዛ በኋላ በተለያዩ ቦታዎች የሚደወሉ ስልኮች ህጻናት እየተጠቁ መሆኑን ከማነባቸው መጽሀፍት ተነስቼ እንደገና ቪሲዲ በሁለት ሺ አምስት እራሳቸው በሕይወት ውስጥ ያሉትን ልጆች ከሰባት አመት እስከ ሰላሳ ሁለት አመት በሕይወት ውስጥ የቆዩትንና አንጋፋ የተባሉት በተለያየ መጽሐፍ ላይ የሚታወቁት እና አጠልል እና ኤልያናን ኢንተርቪው አድርጌ ሌዝቢያኖችንም እነ ብሩክቱ ና ሪችን ኢንተርቪው አድርቅ አለመጠየቅ አድርጌ ፓርቲያቸውንም ቀርቼ ፓርቲ ሁሉ አላቸው። እስከ መቶ ሀምሳ ብር መግቢያ ያለው አጠልል ለምሳሌ የወንድ ሚስት በመሆን ስምንት ጊዜ አግብቶ የፈታ ነው። ግንዛቤ ማስጨበጫ መድረኩ አንዱ ሰላማዊ ሰልፍ ስለሆነ፣ በህግ ወንጀል፣ በሃይማኖት የተወገዘ፣ የጤና ጠንቅ፣ ትውልድን የሚጨርስ ትውልድ እንዳይቀጥል የሚያደርግ ህዝቡ ግንዛቤ እንዲኖረው እና ሌሎቹም ከዛ ህይወት ውስጥ እንዲወጡ ማድረግ ነው የሰላማዊ ሰልፍ አላማው፣ እንጂ መደብደብ መግደል ማዋረድ ማግለል አይደለም። ባይሆን እነሱ ናቸው ዛሬ እየተበቀሉ ያሉት። በወሬ እንደሰማ ነው የማስፈራራት ሁኔታ እንደ ገጠመው ተገልጾ ነበር፣ እና ቢያብራሩልን። ገና ስራውን ስጀምርም ማስፈራሪያ ነበረ፣ ብታቆም ይሻላል እንገልሃለን የሚሉ በአካልም እየመጡ ያናግሩን ነበር። ከዛም ልጄን ራሱ አሁን ልጄ የአስራ ክፍል ማትሪክ ወሳጅ ናት እሷንም አባትሽን ካላስቆምሽው እንገልሻለን ብለው በአንድ ወቅት እንደውም ከጭንቀት የተነሳ እስከ መታመም ደርሳ ነበር። ጎረቤቶችም አካባቢም ያሉ ሰዎች አረጋግተዋት ነው። ከዛ በኋላ ስራውም ከተመረቀ በኋላ እንቅስቃሴዎቹ ቀጥለዋል። በተለይ አንዱ በአካልም እንነጋገር ተባብለን፣ አስራ አምስት አመት በግብረ ሰዶም ህይወት ውስጥ የቆየ የህግ ባለሙያ ነው። ወንጀል እንደሆነ ያውቃል፣ ግን የህግ ባለሙያ ነው። እሱም መጠን ተነጋግረን ነበር። ያው ህጉ መነሳት አለበት የሚል ነው የእሱ አቋም። ይሄን ነገር ብትተው ብለው በበጎነት የሚያስቡ አሉ። ሌሎቹ ግን እንገላሃለን፣ ቤተሰብህን እናጠፋለን። መኪና ይዘው ይመጣሉ ሰፈር አካባቢ። በፊት የሚልኩት ሌዝቢያን ሴቶችን ነበረ። ማንም ሰው ቢቀጥረኝ ቤተ ክርስቲያን ወይንም ቢሮ ነበረ ነው መቀጥረው የትኛውን ቦታ ላይ አልሄድም። መኪና ይዘው ይመጣሉ። ሊፍቱን አልቀበልም ካልኩኝ ተናግረው የሚሄዱ አሉ የምገባበት ቦታም እየገቡ ወይ ወረቀት ጽፈው ተናግረው የሚሄደው አሉ። እና እንገላሃለን ነው በሁለቱም በኩል እንገላሃለን ነው። በብራናው በሰረቁትም በኩል እንገላሃለን ነው። በእነዚህም እንገላሃለን ነው። በሁለቱ ሞት መካከል እየሄድን ነው። ሞት እንድል የሚያደርገውን አምላክ እየተመታን ሞት እንኳን ይሄን አላማ መቼም የማልቀበለው መሆኑን በዚህ አጋጣሚ መናገር ፈልጋለሁ። መምህር ደረጀ ነጋሽ ነበር የሰማነው፣ የማህበረ ወይንዬ ሰብሳቢ። የውይይቱ አላበቃም፣ በነገ እለት ይቀርባል። ከአንድ ሳምንት በኋላ ወደ ግብፅ የሚያደርጉት ጉዞ በህዳሴው ግድብ ላይ ከተፈጠረው ልዩነት ጋር የተያያዘ አለመሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማቲያስ አስታውቀዋል። ግድቡን አስመልክቶ በኢትዮጵያ ያለው አስተሳሰብ ግልጽና አብረን እንጠቀም መሆኑን የተናገሩት ፓትርያርኩ ርዕሱ ከተነሳ ምላሽ እንደሚሰጡ ከአሜሪካ ድምፅ ራዲዮ ባካሄዱት ቃለ ምልልስ አስታውቀዋል። እስክንድር ፍሬው አነጋግሯቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹዕ ወቅዱስ አቡነ ማትያስ ከፋሲካ በዓል በኋላ ወደ ግብፅ የሚያደርጉት ጉዞ የህዳሴውን ግድብ አስመልክቶ የተፈጠረው ልዩነት በቀጠለበት ሰዓት የሚደረግ ነው። አንዳንድ የመገናኛ ብዙሃንም የፓትርያርኩ ጉዞ ግድቡን አስመልክቶ በኢትዮጵያና በግብፅ መካከል ከተፈጠረው ልዩነት ጋር የተያያዘ መሆኑን ዘግበዋል። የግብፅ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ተዋድሮስ ሁለተኛ አቡነ ማትያስ በኢትዮጵያ ባለስልጣናት ላይ ጫና እንዲያሳድሩ መፈለጋቸውንም የዘገቧሉ። ብጹዕ ቅዱስ አቡነ ማትያስ ግን ወደ ግብፅ የሚያደርጉት ጉዞ ከህዳሴው ግድብ ጋር የተያያዘ እንዳልሆነ ለቪኦኤ ተናግረዋል። እንግዲህ ብዙ ጊዜ እቅድ ወጥቶ ፓትሪያርኩ ፖፕ ቴዎድሮስ ብዙ ጊዜ ጋብዘዋል እና በየጊዜው የተደረገው ግብዣ በአንዳንድ ምክንያት ሳይሳካ ቀርተዋል። በሀገሪቱ በነበረው የጸጥታ ችግር ምክንያት ነው በሆነ ምክንያት ብቻ በየጊዜው ሳይሳካ ቀርተዋል። እንግዲህ አሁን ሁሉም ነገር ስተካክለው እንደገና ደግሞ ጋብዘውኛል። በጣም ጠበቅ ያለው ነው የአሁኑ ግብዣ ደግሞ እና ስለዚህ ያው በሁለቱ አብያተ ክርስቲያናት ያለውን የቆየውን ግንኙነት ለማጥበቅ እና በሚገባ የሰመረ እንዲሆን የሚቀጥል እንዲሆን ለማድረግ እና ስለ መንፈሳዊ ጉዳዮቻችን ሁሉ ለመመካከር ነው ወደ ግብጽ የምሄደው። እናም ከግብጹ ፓትርያርክ የቀረበው ግብዣ ጠበቅ ያለ መሆኑን አቡነ ማትያስ በገለጻቸው ጠቁመዋል። የሕዳሴው ግድብ ጉዳይ የሚነሳ ስለመሆኑ ግን መረጃው እንደሌላቸው ነው ያብራሩት። ምንም አውቀው ነገር የለም። ሊያነሱም ይችላሉ፣ ላያነሱም ይችላሉ። ነገሩ ግን ያው ምንጊዜም ቢሆን መልሶ አንድና አንድ ነው በኢትዮጵያ ያለው ስለ ግድቡ ያለው አስተሳሰብ ግልጽ ነው። የተደበቀ ነገር የለም። ስለዚህ ያው አብረን እንጠቀም ነው አብረን እንጠቀም የጋራ የውሃው ጥቅም በሁላችንም በእኩልነት መጠቀም ይገባናል የሚል ነው። ከጠየቁ መልሱ ይህ ነው። አንዳንድ የመገናኛ ብዙኃን እንግዲህ በግብጾቹ በኩል እርሶ በኢትዮጵያ መንግስት ላይ ጫና እንዲያሳድሩ ለማድረግ እቅዳል የሚሉ ዘገባዎች እያወጡ ነው። የህዳሴውን ግድብ በተመለከተ አይ እኔ ጫና ማሳደር የምችልበት ነገር አይደለም። እንግዲህ ሁኔታው ነው የሚገልጸው። ግን ያው መልሶ የታወቀ ነው። እኛ አብረን እንጠቀም ነው እንጂ እነሱ ጦም ይደሩ የሚል ነገር አይደለም። እነሱ ይዘጋባቸው፣ እኛ እንጠጣ ብቻ አይደለም እኛ የምንለው። ስለዚህ በጋራ እንጠጣ፣ በጋራ እንጠቀም የሚለው ነው እስካሁን ድረስ በኢትዮጵያ እየተነገረ ያለው ይሄም ደግሞ የሁላችንም ሀሳብ ስለሆነ ይሄ ቀና አስተሳሰብ ይመስለኛል። እኔ ታላቁን የህዳሴ ግድብ አስመልክቶ በኢትዮጵያ፣ በሱዳንና በግብፅ የውሃ ሚኒስትሮች መካከል ሲካሄድ የነበረው ውይይት ከሶስት ስብሰባዎች በኋላ መቋረጡ ይታወሳል። በኢትዮጵያና በሱዳን በኩል የቀረቡ ሀሳቦች በአብዛኛው ተመሳሳይነት ያላቸው መሆናቸውን የጠቀሱት የውሃ መስኖና ኢነርጂ ሚኒስትር አለማየሁ ተገኑ ግብፅ ያቀረበቻቸው ግን በፍጹም ተቀባይነት የሌላቸው ናቸው ብለዋል። ግብጽ ፕሮጀክቱ እንደገና በዓለም አቀፍ ፓናል እንዲመረመር መፈለጓን የአማካሪ ድርጅቶች ግኝትና በዓለም አቀፍ ፓናል የሚቀርቡ ሀሳቦችም በኢትዮጵያ ላይ አስገዳጅ እንዲሆኑ መጠየቋን አቶ አለማየሁ በምሳሌነት ጠቅሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ለምሽቱ ያሰናዳናቸውን ዘገባዎች አጠናቀናል። በ22ና በ25 ሜትር ባንድ እንዲሁም ናይል ሰዓት ላይ የሚተላለፈው የዕለተ ሐሙስ ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የአሜሪካ መዝናኛ ዝግጅት ይኖረናል። አጠር ላለ ጊዜ በዚህ ባለፈው መጋቢት 25 ሰባት ጊዜ የግራሚ ተሸላሚ የሆነው የካንትሪ ሙዚቃ ቡድን ሌዲ አንቴበለም የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ኬቪን መካርቲ የተወካዮች ምክር ቤት የዴሞክራቶች መሪ ናንሲ ፐሎሲ ጋር በምክር ቤቱ የተዘጋጀ የግራሚ ሽልማት አግኝቷል። የአሜሪካ ድምጽ ጋዜጠኛ ካትሪን ኮል እንደዘገበችው ይህ በየአመቱ የሚሰጥ ሽልማት ለበጎ አድራጎት የሙዚቃ ኮከቦችና ፖለቲከኞችን የሚያገናኝ ነው። የዘንድሮ ሽልማት በሀገሪቱ ዙሪያ ለሙዚቃ ተማሪዎች ለሚደረግ የገንዘብ እርዳታ ነው የሚውለው። ትዝታ በላቸው ለዛሬው የአሜሪካ መዝናኛ ዝግጅት ይዛው ቀርባለች። የዛሬ ስምንት ዓመት ገደማ ዴቭ ሄይውድ ቻርልስ ኬሊ እና ሄለሪ ስካት ሌዲ አንቲበለም በሚል የቡድን ስማቸው ከተመሰረቱ ወዲህ በዓለም ዙሪያ ከ11 ሚሊዮን ዶላር በላይ የሚያወጣ የሙዚቃ አልበም ሸጠዋል። ሰባት ጊዜ ዓመታዊውን የሙዚቃ ሽልማት ግራሚ አሸንፈዋል። የሙዚቃ ሬከርድ አካዳሚው ፕሬዝዳንት ኒል ፖርትናው የሌዲ አንቲበለም ቡድን በዚህ ዓመት የካፕተል ሂል ማለትም የአሜሪካ ምክር ቤት የሙዚቃ ሽልማት አሸናፊ የሆነበት ተጨማሪ ምክንያት አለ ይላሉ። የአርቲስቱን ማህበረሰብ ልብ ብለን ስናጤን ገንዘባቸውን በመቸር የሌላቸውን የሚረዱትን እናስተውላለን። በአፍ መናገር ብቻ ወይም በዘፈን መልክ ስሜታቸውን መግለጽ ብቻ ሳይሆን ገንዘባቸውን ሌሎችን ለመርዳት ነው የሚያውሉት። ሌዲ ኤድ የተባለ ራሳቸው ያቋቋሙት ድርጅት አላቸው። በአገራችንና በዓለም ዙሪያ በጣም ብዙ በጎ ሥራዎችን ይሠራሉ። ስለዚህ ሊከበሩ የሚገባቸው ናቸው። ከሌዲ አንትበለም ባንድ መሪ ድምፃውያን አንዱ ቻርለስ ኬሊ፣ ሌላዋ ሄለሪ ስካት ናት። የእርዳታ ስራቸው ሰፊ መሆኑን ይናገራል። ሌዲ ኤድ ከተባለው ድርጅት ሌላ አምስት የበጎ አድራጎት ድርጅቶች አሉን። በየጊዜው የተለያዩ የገንዘብ ማሰባሰብ ዝግጅቶች እናካሂዳለን። ለምሳሌ ባለፈው ዓመት በካንትሪ ሙዚቃ ማህበር ዓመታዊ ፌስቲቫል ዕለት ለሙዚቃ ከዋክብቱ አነስ ያለች የፒንግ ፖንግ ጨዋታ ውድድር አዘጋጀንና ጠርቅም ያለ ገንዘብ ነው የተገኘው። በሚያዝያ 25ቱ ስነ ስርዓት ሌዲ አንት በለም በካፕታል ሂሉ ሽልማት ስነ ስርዓት ላይ ከነ ናንሲ ፖሎሲና ኬቪን መካርቲም ጋር ትንሽ ውዝዋዜ አድርገዋል። ሌዲ አንቲበለም በዩናይትድ ስቴትስ በተለይም በደቡባዊ ግዛቶች ለድሃ ህጻናት ህክምና የተለያዩ ሆስፒታሎችን ይረዳል። በዓለም ዙሪያ የቡድኑን እርዳታ ከሚያገኙ አንዱ የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር ነው። አሁን አይረን ቱዩ የተባለ ሙዚቃቸውን እንጋብዛችሁ። This world keeps spinning faster into a new disaster. So I run to you. አድማጮች አሁን ዝግጅታችንን አጋምሰናል። የምሽቱን አርዕስተ ዜናዎች እናሰማና ወደ ቀጣዮቹ ቅንብሮች እናልፋለን። ምዕራብ አፍሪቃ ውስጥ በተዛመተው የኢቦላ ወረርሽኝ የሞተው ሰው ቁጥር ቢያንስ 135 መድረሱን የዓለም ጤና ድርጅት ደብሌዎቹ አስታውቋል። ይህም ጊኒ ውስጥ 122፣ ላይቤሪያ ውስጥ 13 ናቸው። ማሊ ውስጥ ደግሞ አለባቸው ተብለው የተጠረጠሩ ስድስት ሰዎች በእርግጥም አለባቸው ተብለዋል። ዛሬ ሐሙስ፣ ህዝቡ ድምፅ እየሰጠ ባለበት የላይ የአልጄሪያው ፕሬዝዳንት ምርጫ የወቅቱ መሪ አብዱል አዚዝ ቡተፍሊካ ከስድስቱ ዕጩ አንዱ ቢሆኑም ለመመረጥ ተስፋ እንዳላቸው ተገልጧል። የ77 ዓመቱ ቡቴፍሊካ ዛሬ ወደ ድምፅ መስጫ ሄደው ድምፅ በሰጡ ወይም ምርጫውን ባካሄዱበት ቀን ህዝቡ በደስታና በእልልታ ተቀብሎ ሸኝቷቸዋል። ናይጄሪያ ውስጥ 170 ሴት ተማሪዎች በታጣቂዎች የታገቱበት ትምህርት ቤት ዲሬክተር፣ አብዛኛዎቹ ተማሪዎች ተለቀዋል ሲል ወታደራዊ መንግስት ያወጣውን መግለጫ ዲሬክተሯ አስተባበሉ። ስምንት ተማሪዎች ብቻ ናቸው ያልተገኙት ተብሎ ነበር። ግን ከዛ በላይ ናቸው፣ 14 ናቸው እረ፣ ብለዋል ዲሬክተሯ። አድማጮች፣ ይህ በ22 እንዲሁም ደግሞ በ25 ሜትር ባንድ የሚተላለፍላችሁ የአሜሪካ ድምፅ ሬዲዮ የአማርኛው አገልግሎት ዝግጅት ነው። የሐሙስ ፕሮግራማችንን ነው የምታደምጡት አሁን በቅድሚያ የሚቀርበው ኢትዮጵያውያን ስደተኞች በኬንያ እየተሰቃየን ነው ብለዋል ዘገባለን ኬንያ ውስጥ ሰሞኑን በስደተኞችና ፍልሰተኞች ነዋሪዎች ላይ እየተካሄደ ያለው ፍተሻ የቤት ለቤት አሳሳና የጅምላ እስራት የፈጠረው የውጥረት ድባብ የሰብአዊ መብቶች ጥያቄዎችን እያስነሳ ነው። የአሜሪካ ድምፅ ራዲዮ ሁኔታውን በቅርብ እየተከታተለና ዘገባዎችንም እያወጣ ነው። ከኢትዮጵያኑ ስደተኞች መካከል እያነጋገርን ነው። ሰሎሞን አባተ አንዲት በእስር ላይ ያለች ኢትዮጵያዊት በስልክ አግኝቶ ነበር። ይህንንና ሌሎችንም መረጃዎችን ያካተተውን ዘገባ እንደሚከተለው አቀናብሮ አቅርቧል። ሰሎሞን የኬንያ የሰሞኑ እንቅስቃሴ ድንገተኛና አሳሳቢ መሆኑን የሚናገሩት ስደተኞች አሰሳዎች የሚካሄዱት ውድቅት ሌሊት ላይ መሆኑን፣ ቁጥራቸው የበዛ መለዮ የለበሱና የታጠቁ ሰዎች ቤቶቻቸው ውስጥ ድንገት እየገቡ እንደሚያመሳቅሉ፣ እንደ ድብደባ፣ መገፋተርና ማመናጨቅ የሚደርሱ አድራጎቶችን እንደሚፈጽሙባቸው ገልጸዋል። አንዳንዶች በተደጋጋሚ እየመጡባቸው ጉቦ እንደሚጠይቁና ገንዘብና ንብረት እንደሚወስዱባቸውም፣ ጾታዊ ጥቃት ሙከራና ጥቃትም መድረሱን የሚያውቁ መሆኑንም አንዳንዶቹ ለመገናኛ ብዙሃን ተናግረዋል። ሰሞኑን እያነጋገርናቸው ካሉ ናይሮቢ ውስጥ የሚገኙ ኢትዮጵያውያን ስደተኞች በእስር ቤቶቹና በናይሮቢው በካሳራኒ ስታዲየም በሺዎች የሚቆጠሩ አብዛኞቹ ሶማሊያውያንና ኢትዮጵያውያን የሆኑ ስደተኞች መታጨቃቸውን ነግረውናል። እስር ቤት ውስጥ ያሉ አንዲት ኢትዮጵያዊት ማግኝቻለሁ። ያለው ሁኔታ በጣም አስቸጋሪ ነው። የሆነ ትንሽ ትናገር ይመቱዋል። የምንተኛው ውጪ ነው፣ ክፍተት ነገር አለው ቆርቆሮ ነገር የለም። ዝናብ ይገባብናል። ዝናብ ሲዘንብ ሌሊት በቃ ቆመን ነው ምንትን የምንለው ምንተኛ ቦታ ለ ሲሚንቶ ነው። ልብስ የለም የሚሰጠን በጣም በቃ ሰው ልጅ እንደዚህ የሚደረግበት አይነት አይደለም። በጣም ከባድ ነው። አፈሳና ስራቱ ከሁለት ሳምንታት በላይ ለዘለቀ ጊዜ የቆየ መሆኑን የሚናገሩት ኒው ስደተኛ ያያያዛቸው ሁኔታ አስፈሪና አሳሳቢም መሆኑን ነው የሚጠቁሙት። ወንድም ሴትም አንድ ነው ነ ያለነው ኬንያኖች ወንዶች አሉ። አሁን በቃ እነሱ ራሱ ያሳኙ በጣም ነው የሚረቡት ለሊት ብዙ ነገር ነው ያለው፣ ግን በጣም አስቸጋሪ ነው ያለው። መድፈሩ እና እንትን ይላሉ ብሰይ የመድፈር ሙከራ ያደርጋሉ። አዎ እንደዚህ ያደርጋሉ። በጣም ነው ያስጠቃኝ። ምንም ውሳኔ የሰጡንም በውሳኔ ፍርድ ቤት ወስዶ አስፈርደው ቢያሳስሩ ኦኬ፣ ወይም ደግሞ የሆነ ነገር ያደርጉ አንድ ነገር ነው በቃ። እዚህ ህፃን እዛ የምትተኛ ሶስት ህፃን እዛ የምታጠባ ኬት አለች። ህፃናቶች ብዙ አሉ። የሚታመሙ ሴቶች እርግብና የሚወርድባቸው በቃ በጣም አስቸጋሪ ነገር ነው ያለው። ጥበቃ ይደረግላችኋል በፖሊሶች ወይም በሌላ የጸጥታ አስከባሪዎች? አረ ምንም አይደረግልንም። አንድም ጥበቃ ያደረግልንም ዩኤን ነው። ወደ ዩኤን ደግሞ ስንጨውም ዩኤኖች ከአቅማችን በላይ ነው ነው የሚሉን በስልክ ወይ በሜሴጅ እንደዛ ብሎ ይመልሳሉ። ከአቅማችን በላይ ሆነ ምን እናደርግ ነው የሚሉት ሌላ ምንም ዞር ብሎ የሚመለከተን አንድ አካል የለም። አንድ ሰው መንገድ ላይ ስኮራዎችን ያስገባሉ። እነዚህ የሚሰጡትን በቃ የተዘበራረቀ አይነት ሰው ነው ያለው ማለት አንድ ላይ ዩጋንዳ፣ ታንዛኒያ እንደዚህ እንደዚህ አሉ የሚኖሩ ማለት ነው። ሱዳናውያኖችም አሉ። አሁን ሴቶችም ይዟቸዋል ወንዶችም። እስካሁን ድረስ የደረሰ ጥቃት አለ መድፈርም ይሁን መደብደብም ይሁን ሌላም ይሁን የደረሰባችሁ ነገር አለ? አዎ ብዙ ሴቶች ይደበደባሉ። ያው ወደ መኪና ስትወጣ ሎሪው ረጅም ነው። ማታ ለሊት ይመጡና ስድስት ሰባ ሰዓት ፖሊስቴሽን አንድ ቦታ ይወስደዋል፣ መልሶ ይገለብጠዋል፣ መልሶ ይወስደዋል። ስም ብቻ እየጠሩ ያመጣሉ። መልሶ እዛ ላይ ለመውጣት የሚቸገር ካሌጣ በዱላ ነው የሚማቱት ፖሊሶቹ፣ በዱላ እየደበደቡ በግድ ያስወጠዋል። ከዛ የሚወደቁ ሴት አለ። በጣም ነው ሚንትን የሚያሰቃዩ። ምንድን ነው የምትሆኑት? እንደዚህ አይነት ጥቃትና በደል በሚፈጸምባችሁ ጊዜ ምንድን ነው የምታደርጉት? ምንም አቅም የለንም። ብዙዎቹ እስረኞች ራሳቸውን ጨምሮ በተለያዩ ምክንያቶች ኬንያ የገቡ ምዝገባና ፈቃድ ያላቸው መሆናቸውን ስደተኛዋ ተናግረዋል። በራሳቸው ላይ የደረሰውን ሲነግሩኝ የአራት ወር ነፍሰ ጡር ከመሆናቸው ጀመሩ። በተለይ አሁን እኔ የምነግርህ ነገር ነፍሰ ጡር ነኝ፣ የአራት ወር። እና ባለፈው መኪና ላይ ሲወረውሩኝ መኪናው መትቶ ነበር ብረት። እሺ። እና እንደ መውለን ነገር የተወሰነ አለ። ከዛ ወዲህ በጣም ተቀየውት። በቃ ጣምም አለው። ባለፈው አጋጣሚ ወደ እዛ ስንሄድ ግን አልጀዚራዎች ምናምን ነበሩ። ና ወደዚህ እስር ቤት ልመለስ ስል ጊዜ አልመለስም ብዬ እኔ አልኩኝ። በቃ ወይ ወደ ኢትዮጵያ ውሰዱኝ ሊያም ካልሆነ እዚህ ጋር ግደልኝ እንጂ በቃ ከዚህ በኋላ እኔ ምንም አልችልም። እንዲ እዛ ሳለቅስ እንደ አጋጣሚ መጡ አልጀዚራዎች ምናምን ጠረጡ። ከዛ እንዴት ለአልጀዚራ ተናገርሽ ተብሎ ወደዚህኛው እስር ቤት ስመለስ ቢገልኝ ሴቶቹ በቃ ፖሊሶቹ ማለት ነው መጣውኝ አሁን እንዴት ዘውን ሄዱ። ቀን የሆነ ክኒን ብቻ ሰጡ። ምንም አላሳይም በምንም ነገር ያንንም ክኒን የለት ቀን ብቻ ሰጡኝ። በሁለተኛ ቀን ክኒን ሆነ ከለከለኝ እና እስኪ እስካሁን በጣም ነው የምሰቃየው። በቃ በጣም አስቸጋሪ ነው። ምክንያቱም የሆነ እዚህ ገልቁ ሰው ሁለት ጊዜ ሁለት አይነት ሞት የለም ታውቃለህ። አንደኛ ወይ እዚህ ገልቅ ይሻላል። ክሚር ነገር በጣም ሰንጋር እና ምንድን ነው የምትጠብቁት? አሁን እንጠብቃለን። ምንም ምንም ታጉረው ያሉባቸው ቦታዎች ጣሪያ የሌላቸው፣ ዝናብና ፀሐይ፣ ብርድና ሙቀት የሚፈራረቁባቸው፣ የመጸዳጃና የንጽህና አገልግሎቶች የሌሉባቸው የተበላሹ፣ ሕፃናት፣ አረጋውያን፣ የጤና ችግር ያለባቸውና ነፍሰ ጥሮች እየተንገላቱ ያሉባቸው መሆኑን ያናገርኳቸው ስደተኛ በዝርዝር አስረድተውኛል። ምግብና የሚጠጣ ውሃም በአግባቡ እንደማያገኙ ተናግረዋል። በሌላ በኩል ግን ናይሮቢ የሚገኘው የአፍሪቃ ቀንድ የሰብአዊ መብቶች ሊግ የሚባለው ቡድን የኬንያ ፖሊስና የጸጥታ ኃይሎች ከጎረቤት ሀገሮች የገቡ ወደ ስድስት ሺህ የሚሆኑ ስደተኞችን በዘፈቀደና በጅምላ አፍሰው ማሰራቸውን ከትናንት በስቲያ ባወጣው የፕሬስ መግለጫ አስታውቋል። የተወሰኑትም ከሀገር ማስወጣቱን የገለጸው ይኸው መግለጫ በዚህ አድራጎት የኬንያ መንግሥት ዓለም አቀፍ ግዴታዎቹንና የሀገሪቱንም ሕግጋት እንደሚጥስ አስጠንቅቋል። የኬንያው የሰብአዊ መብቶች ተሟጋች ቡድን ደብዳቤውን ለላከላቸው ወገኖች በእስር ላይ ያሉት ሁሉ በአፋጣኝ እንዲለቀቁ፣ የሚፈለጉም ካሉ የተያዙበት ሁኔታ ዓለም አቀፍ የእስረኞች አያያዝ ደረጃዎችን የጠበቀ እንዲሆን በኬንያው ፕሬዚደንትና በምክትላቸው ላይ ጫና የሚያሳድር ጥያቄ በአስቸኳይ እንዲልኩ አሳስበዋል። በሌላ በኩል ደግሞ በቁጥጥሩ ሥር ከሚገኙት ከአንድ ሺህ የሚበልጡ ስደተኛ እስረኞችን መርምሮ 220 ሰዎችን ለማስወጣት እየተዘጋጀ መሆኑን የኬንያ ፖሊስ አስታውቋል። እዚያው የሚገኘው ዘጋቢያችን ጌብ ጃስሎ የላከው ዘገባለ ቆንጅት ታየ እንደሚከተለው ታቀርበዋለች። በቅርቡ የተጀመረው ኦፕሬሽን ኡሳላማ ዋች የተባለውና ከጸጥታ ጋር የተያያዘው የአፈሳ ዘመቻ በጥሩ ሁኔታ ተጠናክሮ እየተከናወነ ነው በማለት የኬንያ ፖሊስ መግለጫ አውጥቷል። ፖሊሶች በሀገሪቱ ዙሪያ በየቤቱ እየገቡ ተጠርጣሪ ሕጋዊ ፈቃድ የሌላቸው የውጭ ሀገር ሰዎችን ያሳድዳሉ፣ ይመረምራሉ፣ ያስራሉ። የኬንያ ፖሊስ ቃል አቀባይ ማሱድ ሙወኒ ትናንት ናይሮቢ ላይ በሰጡት ጋዜጣዊ መግለጫ ስለ ዘመቻው ይዞ ችሎታ እንዲህ ሲሉ አብራርተዋል። ኦፐሬሽን ኡሳላማ ዋች ዘመቻ ወንጀለኞችን፣ ተጠርጣሪ አሸባሪዎችንና ሕጋዊ ፈቃድ የሌላቸውን የውጭ አገር ሰዎች ማሰሩን ቀጥሏል። ከሚያዝያ 6 ማለት ኤፕሪል 15 ወዲህ የ14 አገሮች ተወላጆች የሆኑ 1136 ተጠርጣሪዎችን መርምረናል። ከአሁን ቀደም ወደ ሞቃዲሾ የተላኩትን ሰማንያ ሁለት ሰዎች ጨምሮ 225 ሰዎችን ከሀገር ለማስወጣት ስደተኛ የሆኑትን ደግሞ በሰሜን ኬንያ ወዳሉት የስደተኛ መጠለያ ካምፖች እንደሚላኩ የኬንያ ፖሊስ አስታውቋል። በቅርቡ በጽንፈኛ ሶማሌዎች ከደረሱት ጥቃቶችና ከተሰነዘሩት ዛቻዎች በኋላ ኬንያ በከፍተኛ ተጠንቀቅ ላይ ነው የምትገኘው። ይህ ኦፐሬሽን ኡሳላማዋች ተብሎ የተከፈተው ዘመቻም በዋና ከተማዋ በናይሮቢ በሚገኙ የሶማሌዎች መኖሪያ አካባቢዎች ላይ ነው ያነጣጠረው። የኬንያ ሶማሌው የፖለቲካ ተሟጋጅ አዊል አደን አህመድ ሶማሌዎች በዚህ ዘመቻ የማዋረድ ተግባር እየተፈጸመብን ነው የሚል ብሶት እንዳላቸው ይናገራሉ። ሶማሌዎች በጠቅላላ የሚሰማቸው ይህ ዘመቻ ማኅበረሰባቸውንና የንግድ ድርጅቶቻቸውን ኢላማ እንዳደረገ ነው በሶማሌዎች ላይ የተከፈተ ጦርነት አድርገው ነው የሚመለከቱት። የኬንያ ፖሊሱ ቃል አቀባይ ማሱድ ሞዌኔ ግን ተነጥሎ ብቻውን ኢላማ የተደረገ ቡድን የለም በማለት ያስተባብላሉ። ያም ሆነ ይህ ይሄ ዘመቻ ጥሩ ዓላማ ይዞ የተጀመረ እንጂ ማንንም ኢላማ አድርጎ ለማጥቃት የታቀደ አይደለም። ቃል አቀባዩ ይህን ይበሉ እንጂ ናይሮቢ ውስጥ ያሉ ሶማሌዎች ፖሊሶች አሰሳ ሲያካሂዱ ጉቦ አምጡ ይሉናል፣ ሕጋዊ ፈቃድ ያለንንም ጭምር ጉቦ ካላመጣችሁ እናስራችኋለን ብለው ያስፈራሩናል ሲሉ አማረዋል። የፖሊስ ቃል አቀባዩ መኒየም ፖሊሶች ተገቢ ያልሆነ ተግባር ይፈጽማሉ የሚባለውን ሰምቻለሁ፣ ነገር ግን በኦፊሴል የቀረበልን ሪፖርት የለም ብለዋል። ይህ በእንዲህ እንዳለ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ይህ የኬንያ መንግሥት አድራጎት በእጅጉ እንዳሳሰበውና እየረበሸው መሆኑን ዛሬ ጀኔቫ ላይ ባወጣው መግለጫ አስታውቋል። የኬንያን አግባብነት ያለው የጸጥታ ስጋት እንደሚገነዘብ የጠቆመው ዩኤንኤችሲአር ላለፉት በርካታ ዓመታት ኬንያ ስትሰጥ የቆየችውን የስደትና የፖለቲካ ጥገኝነት ፈቃድ ከተሞችን ጨምሮ እንዲኖሩ የማስቻሉን አሰራር እንደሚያከብር በሁኔታው ውስጥም መፍትሄ ለማግኘት በማንኛውም መንገድ ከመንግሥቱ ጋር አብሮ ለመሥራት ዝግጁ መሆኑን ዩኤንኤችሲአር አስታውቋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ከ20 ዓመታት በፊት በሩዋንዳ ልጆች፣ ሴቶችና ወንዶች ሳይል በጠቅላላው ከ800 ሺህ ሰው በላይ በዘር ጅምላ ፍጅት ሰለባ የሆነበት ቀውስ የተጀመረበትን መጋቢት 9 አሜሪካውያን ከተቀረው ዓለም ጋር አስበው ውለዋል በማለት የዕለቱ ርዕሰ አንቀጽ ጽሑፉን ይጀምራል። ያን አሳዛኝ ክስተት በማስታወስ ፕሬዚደንት ኦባማ ውጭ ጉዳይ ሚኒስትር ጆን ኬሪና በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወርስ በ20 ዓመታት ሩዋንዳውያን ያለፉበት መከራ በሌላ ሀገር እንዳይደገም አሜሪካ የቻለችውን ሁሉ እንደምታደርግ ቃል ገብተዋል። ሩዋንዳውያን ባለፉት 20 ዓመታት ስለ ተፈጁት ወገኖቻቸው እያዘኑ ብዙ የሚያኮሩ ተግባራትን ፈጽመዋል። አንዲት አነስተኛ የገጠር ምጣኔ ሀብት ላይ ትመረኮዝ የነበረች ሀገራቸውን በእርሻና አገር መስህብ ኢንዱስትሪ አልምተው ካለም ፈጣን ታዳጊ ኢኮኖሚ አንዷ አድርገዋታል። ይላርስ አንቀጹ። የዓለም ባንክ ዘገባ እንደሚለው ሩዋንዳ እንደ አውሮፓ አቆጣጠር ከ1994 ዓ ም ወዲህ ድህነትን በአንድ ሶስተኛ ቀንሳ የነፍስ ወከፍ ገቢን ደግሞ በአምስት እጥፍ አሳድጋለች። ቁስላቸው ጠጎ በጽናት ኑሮን ለመቀጠል ለወሰኑ የሩዋንዳ ቤተሰቦች አድናቆታችን እጅግ ከፍተኛ ነው ያሉት ፕሬዝደንት ባራክ ኦባማ ቂም በቀልን ትተው ሀገራቸውን መገንባትን ለተያያዙትና የእነሱ አሰቃቂ ተመክሮ በሌሎች ሀገሮች እንዳይደገም ለሰላም ጥበቃ በዓለም ዙሪያ የተሰማሩትን ሩዋንዳውያን እናከብራቸዋለን ብለዋል። ርሳንቀጹ ጽሑፉን በመቀጠል ዩናይትድ ስቴትስ በሩዋንዳ የደረሰውን ከባድና የማይረሳ ሀዘን እየተዘከረች ህዝብን ለተመሳሳይ እጣ ሊዳርጉ የሚችሉ የሰብአዊ መብትን የሚረግጡ ህዝብ ላይ በደል የሚፈጽሙ በዓለም ዙሪያ ያሉ መንግስታትን በአይነ ቁራኛ ለመከታተል ወስናለች ይላል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በ2012 አትሮሲቲስ ፕሪቨንሽን ቦርድ ማለትም ህዝብ ላይ ግፍ እንዳይፈጸም የሚከላከል ቦርድ በማቋቋም ብዙ የመንግስቷ መስሪያ ቤቶችና ኤጀንሲዎች ጉዳዩን በቅርብ እንዲከታተሉ አድርጋለች። ከዚህም በተጨማሪ ሌሎች ሀገሮች የሰብአዊ መብቶች አያያዝ እንዲያሻሽሉ በመጠየቅ በአንድ ሀገር ውስጥ ለህዝብ ፍጅት ምክንያት የሚሆኑ እንደ ስልጣን ያለ መጋራትን በመከላከል የሩዋንዳው አሳዛኝ ተመክሮ እንዳይደገም ትጥራለች። የሲቪል ማህበረሰቡን የሚያፍን ህግ የሚያወጣ መንግስት የዜጎቹን በሰላም መደራጀት፣ ሀሳባቸውን የመግለጽ ነጻነት በመገደብ ተስፋ መቁረጥና የህዝብ አመፅን የሚጋብዝ ነው ይላል ርዕሰ አንቀጹ። በመጨረሻም ዩናይትድ ስቴትስ የጅምላ ፍጅት የሚፈጽሙ ተጠያቂ የሚሆኑበት የህግ ስርዓት እንዲኖርና ህጉን የሚጥሱ በዓለም አቀፍ ማህበረሰብ እንዲዳኙ ጥረቷን ትቀጥላለች። የዘር ጅምላ ፍጅት እንደገና ዓለም ላይ እንዳይደገም በማረጋገጥ የ1994ቱን የሩዋንዳ ሰለባዎች እናክብር በማለት የዕለቱ ርዕሰ አንቀጽ መልእክቱን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ዝግጅታችን እንደምታውቁት እስከ አራት ሰዓት ድረስ ይቀጥላል። አንድ ፕሮግራም ነው የቀረን። ሳይንስና ሕይወት የተፈጥሮ አካባቢ። አዘጋጅና አቅራቢ ሰሎሞን አባተ። ኤልኒኞ እየተመለሰ ነው። በፀሐይ ብርሃን ኃይል የሚበር አይሮፕላን ዓለምን ሊዞር ነው። ሳይንቲስቶች የሰውና የአይጥን አንጎል ዝርዝር ንድፍ አወጡ። አዲስ ጨረቃ ተወለደች። አሮጌዋ ጨረቃ ሰሞኑን በፀሐይ ግርዶች ላይ ነበረች። የተፈጥሮ አካባቢ ሳይንስና ሕይወት። ኤልኒኞ የሚል ስያሜ የተሰጠው የአየር ንብረት ክስተት ተመልሶ ዓለማችንን ሊጎበኛት ነው፣ ተንባዮቹ ተናግረዋል። እንግዲህ ደግሞ እነዚያ አሰልቺና አስቀያሚ ድርቆች በአንድ ገጽታ፣ በሌላው ደግሞ ድንገተኞቹና አውዳሚዎቹ ጎርፎች በለመደ ጥፋታቸው ሊመላለሱብን ነው ሲሉ ብዙዎች ስጋታቸውን እየገለጹ ነው። እንዲያውም ይህ የአሁኑ ኤልኒኞ በታሪክ ተመዝግቦ ከሚገኘው ሁሉ እጅግ ግዙፉና የከፋው ሳይሆን አይቀርምም እየተባለ ነው። እንዲያም ሆኖ ግን ምን ሊፈጠር እንደሚችል ዛሬ ላይ ሆነን እቅጩን መናገር አንችልም ይላሉ ኤክስፐርቶች። ሁኔታው በየአካባቢው እየተሰባበረ ሲታይ ደግሞ ትንበያውን እንዲያውም ውስብስብና አዳጋች እንደሚያደርገው እየጠቆሙ ነው። እንግዲህ ኤልኒኞም የሚባለው በረብሸኛ ባህሪው ነው። ትንሹ ልጅ ነጭ ናጫው ይሉታል። በኮሎምቢያ ዩኒቨርሲቲ የአየር ንብረትና የህብረተሰብ ጥናት ዓለም አቀፍ ኢንስቲቱቱ ዋና ተንባይ ቶኒ ባርንስተን። ሐሩር አውራጃ ውስጥ ያለውን የፓሲፊክ ውቅያኖስ ክፍል በማጋ ሊጀምርና ከዚያ ክልልና አካባቢ እጅግ ርቀው ባሉ የዓለማችን ክፍሎች ባለው የዝናብ መጠን ላይ ጫና ያሳድራል። ኤልኒኞ በያዝነው 2014 የአውሮፓ ዓመት መጨረሻ አካባቢ ወደ መጪው 207 ዓ ም በኢትዮጵያ አቆጣጠር ጥቅምት ዳር ታኅሳስ ክልል ማለት ነው። ኤልኒኞ መቋጠር ሊጀምር እንደሚችል ብዙ ተንባዮች ሁለት ሦስተኛ በሆነ የእርግጠኝነት ስሜት ይናገራሉ። እንግዲህ ጆሮ ያለው ይስማ ባለህሊናውም ያስተዋል። ኤልኒኞ መንገድ ላይ ነው። ኤልኒኞ ሊመጣ ነው። ኤልኒኞ ድርቅ ያወርዳል። ኤልኒኞ ጎርፍ ያመጣል። የማስጠንቀቂያ ደወል ነው ባለሙያዎቹ ገና ከርቀት ማሰማት የጀመሩት። ኢትዮጵያስ ይህንን እየሰማች ነው? በኢትዮጵያ ሜቴዎሮሎጂ ኤጀንሲ ሜቴዎሮሎጂስት ዳዲሞስ ወንዲፍራውን ማምሻውን ረፍት ላይ ካሉበት ባሌ አግኝቻቸዋለሁ። ስለ ክስተቶቹ በመዘርዘር ጀመሩ። አቶ ዳዲሞስ፣ መጀመሪያ ያው ኤልኒኖ የምንለው ለመግለጽ ያህል በተለይም በፓስፊክ ውቅያኖሶች ላይ የውሃ ወለል የሙቀት መጠን ከመደበኛው ከፍ በሚልበት ጊዜ ኤልኒኖ እንለዋለን። ወይም ደግሞ ከመደበኛው ደግሞ ዝቅ በሚልበት ጊዜ ላሊና እንለዋለን። ከመደበኛው ጋር ሲቀራረብ ደግሞ ኒውትራል የሚለውን ስያሜ ነው የምንሰጠው። እንግዲህ ዓለም አቀፍ የትንቢያ ተቋሞች እየጠቁሙት ምንድን ነው ወደፊት ክረምቱ ከገባ በኋላ ኤሊኖ የመከሰት እድሉ እየጨመረ እንደሚመጣ ነው ኢንዲኬት ያደረጉት። ይህም ሁኔታ እንግዲህ በእኛ አካባቢ ላይ ምን አይነት ተጽዕኖ አለው የሚለውን ነገር ስንመለከት ሂስቶሪካል ዳታዎችን እና ወይም ደግሞ ታሪካዊ መረጃዎችን ስናይ ብዙዎቹ የኤሊኖ ሄሮች የክረምትን ዝናብ ለመቀነስ ሁኔታ ነው የሚያሳዩት። የንፋሱን አቅጣጫ ስለሚያስለውጠው ማለት ነው የሚፈጠረው ሁኔታ ከእሱ ጋር ተያይዞ ማለት ነው። ሆኖም ግን ሁሉም የኢሊኖይሮች የክረምትን ዝናብ ይቀንሳሉ ማለት አይደለም። አንዳንድ አመታቶች ላይ ደግሞ ዝናቡ ጥሩ ሊባል ይችላል። ሆኖም ግን ይህንን ነገር አሁን ብሔራዊ ሜትሮሎጂ ኤጀንሲ ኤሊኖ የመከሰትን ሁኔታ ሚዲያ ወይም ደግሞ ያንን ታንትን የሚለው ከአንድ ወር በኋላ ነው ያው የክረምቱን ሲዘናል ፎርካስት ለመንግስት መስሪያ ቤቶች ለኤንጂዎች እንዲሁም ደግሞ ለይህን ኤጀንሲ በአጠቃላይ ኦፊሻል የሆነ ወርክሾፕ አዘጋጅቶ ሲዝናል ፕሬዘንት በሚያደርግበት ጊዜ እዛን ጊዜ የሚጠቁመ ይሆናል። አሁን ግን ለመናገር ደፍሮ ጊዜውም አይደለም። ሁለተኛ ፌዙ ላይ ራሱ አሁን በደንብ እንዲህ ቁልጥ የታየ ነገር ስለሌለ አሁን ላይ ሆኖ ጠንከር ብሎ ለመናገር አስቸጋሪ ነው። ከዛ ውጭ ደግሞ ኤሊኖ ላይ ብቻ ዲፔንድን አይደለም። ፎርካስቱ የሚሰጠው ምንድን ነው፣ ኦሪጂናል ሲዌሽኖችንም እናያለን። ኦሪጂናል ሲዌሽን ስንል የኢንዲያን ኦሽንና፣ የአትላንቲክ ኦሽን፣ የሚትራኒያን፣ እነዚህ ሁኔታስ ምን አይነት ነገር አለው? ምን አይነት ተጽዕኖ አለው? ክረምቱ ላይ የሚለውን ነገር አንድ ላይ አቆራኝተን ነው የምናየው። አንዳንድ ኤሊኖ የሆኑ እነዚህ ኦሪጂናል ላይ ያሉት ሁኔታዎች ደግሞ አመቺ ነገሮች ካሉ ጥሩ ዝናብ የሚገኝበት ወቅትም ስላለ እነዚህ ነገሮች እንግዲህ ግንቦት መጨረሻ ላይ በሚቀርበው የሲዝናል ፎርካስት ላይ መስሪያ ቤቱ እዛ ላይ ዝግጅት ጀምሯል። ዝግጅት አርቦ ሲጨርስ ለሚመለከታቸው መስሪያ ቤቶች እንዲሁም ደግሞ ለተለያዩ ሴክተሮች ያንን ያሳውቃል ማለት ነው። በዛ መሰረት የተለያዩ ሴክተሮች ከራሳቸው ፖይንት ቪው ማድረግ ያለባቸውን ነገር በፎርካስቱ መሰረት ያደርጋሉ ማለት። ለማንኛውም ሁኔታውን እግር በግር የምትከታተሉበት አሰራር አላችሁ። ማስጠንቀቂያ መስጠት ባስፈለገም ጊዜ እነዛን ማስጠንቀቂያዎች ማውጣትና ለሚመለከታቸው አካላት ማድረስ ትችላላችሁ ማለት ነው። ሁኔታ ሁኔታውን በየጊዜው እንከታተላለን ው ስራችን ስለሆነ ምን ላይ ደርሷል ወዴት ሄደን የሚለውን እንከታተላለን። ሆኖም ግን እንደዚህ አሁን የሲዘናል ፎርካስ ሲሰጥ የሆነች ነገር ሲታየች ወዲያውኑ የሚሰጥ የሚሰጣለን ጊዜ የሚወስድ ነው። ራሱ ፕሪፔር ለማድረግ ብዙ ግባቶች ማየጥም ስላለብን ከጊዜም አንጻር መቼጋ መሰጥ አለበት የሚለውን ነገር ስለሚታሰብ ከዚ አንጻር ው መስሪያ ቤቱ የሚሄድበት ነገር ስለሆነ በዛም ታይም የሚሰጠው ክረምቱ ከመግባቱ በፊት ቀደም ተብሎ ማለት ነው። አሁን ለነገሩ ለዚህ ከፊታችን እንዳለው ክረምት የሚያሰጋ መረጃ አይደለም አሁን ያለው ነገር ግን እንዲህ አይነት መሬት አቀፍ የሆነ ክስተት ለመከታተል ለማየት እና ለመተንበይ የኢትዮጵያ ሜቴሮሎጂ ኤጀንሲ አቅም አለው። እንግዲህ የብሔራዊ ሜትሮሎጂ ኤጀንሲ ይህንን ትንበያ ሲሰጥ ብዙ አመት ሰጥቷል። ቶርካስትኛው አቅም አለ የለውም የሚለው የሚሰጠው ትንበያ አክሊ ከሚገኘው ነገር ቤት ተጣጣመ ሲሆን ነው። ከዚህ በፊትም እንግዲህ በቅርብ አመታቶችንም ስናይ የብሔራዊ ሜትሮሎጂ ኤጀንሲ እየሰጠው ያለው ትንበያ ከተለያዩ ተቋሞች ኦሪጂናል መሆኑ ዓለም አቀፍ ተቋሞች ጋርም ኮምፔስ እናደርገው ለኢትዮጵያ የሚሰጠው ፎርካስት ጥሩ የሚባልና የተሻለ ነው። ስለዚህ አንድ ሲዘን ትንበያ የመስጠት አቅሙ አለው። አመሰግናለሁ አቶ ዳዲሞስ። መልካም የበዓል ሰሞን እንግዲህ ክፉ ተወግዶ የበረከት ዘመን እንዲሆን ተመኘሁ። አዲስ ጨረቃ የመወለዷ ዜና ከህዋ ዳሰሳና ምርምር ቤተሰቦች ተሰምተዋል። ብርግጥ ለመሬታችን አይደለም። እንዲሁም ከ150 በላይ ጨረቃዎችና ግልገል ጨረቃዎች ላሏት ሳተርን ነው። ላለው ይጨመርለታል እንዲሉ የጨረቃ ነገር ከተነሳ እንግዲህ አንዲት ነገር ስለ እኛይቱ ጨረቃ ሳልናገር ባልፍ ትታዘበኛለችና እነሆ ከትናንት በስቲያ ሚያዝያ ሰባት ሌሊት የፀሐይ ግርዶሽ ነበር። ጨረቃችን በፀሐይና በመሬት መካከል ገባችና የፀሐይ ብርሃን ነጸብራቅ ደማስ መስሏት ነበር። የማክሰኞ ግርዶሽ ላመለጣችሁ፣ በያዝነው የአውሮፓ ዓመት መጨረሻ ወይም በመጪው መጀመሪያ ላይ ሌላ አንድ ሙሉ የፀሐይ ግርዶሽ አለ ተብሏል በ207 ዓ ም ለነገሩ ጊዜው ሲደርስ እንተዋወሳለን። እስከዚያው ውቢቱ ጨረቃችንን ባለ ግርማና ውበቷ እያደነቅን ፀሐይ ገብታ ልታሞቃት ብትሞክርም ለጊዜው ድምቀቷን እየኮመኮምን እንቆይ። መልካም የምህረት ሰሞን፣ መልካም የፋሲካ ሰሞን። ጤና ይስጥልኝ። ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ሰሎሞን አባተ ነኝ። ሰሎሞን እናመሰግናለን ለእሱም መልካም የፋሲካ ሰሞን እንመኝለታለን ፋሲካ እየደረሰ ነው ለሁላችንም አዲሱ ነገ ነገ ዓርብ ስቅለት ዛሬ ጸሎት ሃሙስ እንኳን አደረሳችሁእንኳን አብረሰን አድማጮች እንኳን አደረሳችሁ የእናንተ አስተያየት ይሰማና ነው አራት ሰዓት ነው የምንሰናበት ሎ ቢዎች ሰላም ናቸው ወይ? አምባቸው በየነ ነኝ ከፍላደልፊያ ፔንሰልቫኒያ የዘወትር አድማጫችሁ ነኝ። ምን ነው ስለ ወንድ መፋቀር፣ ስለ ወንድና ወንድ መገናኘት በጣም ደጋገማችሁት። ትንሽ ራሳችሁን ቀፈፍ ሳይላችሁ? እኔ የእናንተ ሬዲዮ ጣቢያ በጣም የምወደው እና የማዳምጠው የምከታተለው ነበር፣ አሁን እያስጠላኝ መጣ። ምን አለ ይሄ ነገር ብትወጡት? ስንት ልታስተምሩን ስንት ጥሩ ጥሩ ዜና ልታገኙ በምችሉበት ጊዜ ይሄ ያላስፈላጊ ነገር እያስተላለፋችሁ ጆሮአችንን እንዲከፋው እያደረጋችሁ ነው። እና አለባካችሁ ምን ነው አመሰግናለሁ። ከእንግዲህ በኋላ የእናንተ ሬዲዮ ላላዳምጥ ቃል ይሆንብኝ። ቻው። ሄሎ ቪዎች እንዴት ናቸው? ሰላም ናቸው። ከዚህ ቀጥሎ አስተያየት መስጠት እንፈልገው ባለፈው ጊዜ እስክንድር ፍሬው ከአዲስ አበባ የማህበራዊ ዋና ኃላፊም ኃላፊ መምህር ደረጀን አቅርቦ ሲያናገር ነበር። በተመሳሳይ ጾታ ጋር ብቻ የቀረውን ሰላማዊ ሰልፍ አስመልክቶ እኔም የመምህር ደረጀን ሐሳብ እጋራለሁ። በሃይማኖት አባቶች ማዘን ሳይሆን አፍረናል። እኛም በቪኦኤ ግን ምንም ማለት አልችልም። ለምን እናንተ ያው ማን ላይ ቆመች ማንን ታም ያለች ነው አሜሪካ መንግስት እየከፈላችሁ ስለሆነ ዜናው የምታቀርቡት የአሜሪካንን ፖሊሲ ማጸባሪያ ግዴታችሁ እንደሆነ እናጻለን። በእናንተን ፍርድም

ያስገረመኝ እና ያስደነቀኝ ነገር በሀገራችን ጌዎች መብት እንዲጠበቅ ዳርዳር እያሉ እና እየተከራከሩ ያሉ አዋቂዎች ከዩኒቨርሲቲ ወጣሁ የሚል ሰው የተናገረውን ሰዎች በጣም አዘኛለሁ። በዛ ፍጥረት ምዕራፍ አስራ ዘጠኝ ላይ ያለው አይነት ቃል እንደገና ገና ሊደግሞ ይፈልጋሉ እና በኢትዮጵያችን ላይ ኢትዮጵያ ዝም ይሄ ነገር እንዲያውግዘው ወደፊት ወደ እግዚአብሔር ብቻ እንድንመለስ እያልኩ አሳስባለሁ። በተረፈ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ሀገራችን ይጠብቃ ከእንደዚህ አይነት ጥፋት ያድናል። በጌታ በኢየሱስ ክርስቶስ የተከበራችሁ ቪዎች የተመሳሳይ ጾታ በስፋት የምታቀርቡት ፕሮግራም ሆነ የተመሳሳይ ጾታ አፍቃሪዎችን አቅርባችሁ ለምታደርጉት ቃለ መጠይቅ በጣም የሚያስመስግናችሁ እንጂ የሚያስወቅሳችሁ አይደለም። ከእግዚአብሔር ትእዛዝ ውጭ የሆነ የሀገሪቱ ህገ መንግስትም የማይደግፈው የህብረተሰቡን መልካም ታሪክና ባህል የሚያረክስ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ጉዳዮች ላይ ከፍተኛ ጉዳያት የሚያደርስ ነው። በመሆኑም ይህንን ሴጣናዊ ስራ በጥብቅ በመቃወም ከሀገራችን ኢትዮጵያ ጨርሶ እንዲወገድ የሁሉንም ህብረተሰብ ትግል ይጠይቃል። ማን ይታምን በላቸውን አመሰግናለሁ። ሁላችሁም አስተያየት ላኩልን። የፊላደልፊያው አድማጭ ሁለተኛ አላዳምጥም ቢሉም አዳምኮረባኮ እኛ ያለውን ነገር ነው የምናቀርበው። መልካም መልካሙን ይወስዳሉ ባይሆን ፕሮግራማችን ከመፈጸማችን በፊት እንግዲህ ዛሬ ጸሎተ ሐሙስም ነውና ነገም ያው ለተሰቅለት ነው። በዚህ ዜማ ይሆናል የምንሰናበታችሁ። በእኛ በኩል ደህናደሩ እንበልና ወደ ትግርኛ ቋንቋ ዝግጅት ለመድረስ ሰላም፣ ደህናደሩ መልካም የፋሲካ ሰሞን። አዲሱ አበበና ቆንጂት ታየነን ዝግጅታችንን የመራልን ቴሌላይን ባክ፣ ነገ እንገናኛለን።